ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 24 27 2014 ዓ ም ዝግጅታችንን ጀመረ። ዩናይትድ ስቴትስ ዘንድሮ የምትገኝበት ሁኔታ ፕሬዚደንቱ ለተወካዮች ምክር ቤቱም ለሕዝባቸውም ተናግረዋል። ከሦስት ዓመታት በፊት አሜሪካን ወደ ቦታዋ የመመለስ ታላቅ ተግባር ጀምረን ነበር። ዛሬ ማታ ታዲያ ስለተገኙት ትልልቅ ስኬቶች ላጋራችሁ እፊታችሁ ቆሚያለሁ። ዴሞክራቲክ ፓርቲውም ምላሽ ሰጥቷል። ብሊይንግ ፒፕል አን ትዊተር ዳዝን ፊክስ ብሪጅስ በርንስ ም ሰዎችን በትዊተር ማሸማቅል እንጂ የምሽጋን ገዢ ግሬቸም ዊትመር ናቸው። ዘገባውን በአብይ ርዕስ ይዘናል። የምሁራን ትንታኔም አለ። ፕሬዝደንቱ ዛሬ አደብ ገዝተዋል ማለት ይችላል። እውነቱን ለመናገር ብዙ ጊዜ ወጣ ብሎ ከጉዳይ መናገር፣ ዛሬ ግን የተጻፈችዋን ሳይጨምሩና ሳይቀንሱ ከመጀመሪያ እስከ መጨረሻ የጨረሱ በጣም ትልቅ ቴንሽን ውጥረት የነበረበት ነበር ማለት ይቻላል። ትንታኔው በዲሞክራሲ በተግባችን የማሰማችው ቆንጅ ይታየ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ማታ በኮንግረስ ያደረጉት የሀገር ይዞታ መግለጫ ንግግርና የዲሞክራቲክ ፓርቲው ምላሽ አንዱ አብይ ዜናችን ነው። ቻይና ውስጥ በኮሮና ቫይረስ ሳቢያ የሞቱ ሰዎች ቁጥር ዛሬም ከፍ ማለቱን የሀገሪቱ የጤና ባለስልጣናት አስታውቀዋል። በሌላ በኩል ከቻይና ውጭ የተጠቁ ተጨማሪ ሰዎች እየተገኙ መሆኑ የወረርሽኙን መስፋፋት እያመለከተ ነው ተብሏል። ሌሎችም አሉን። አመሰግናለሁ ቆንጅት። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ በቀጥታ ማዳመት ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ንለፍ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ማታ ሶስተኛውን አመታዊ የፕሬዝደንትነት ንግግራቸውን አድርገዋል። ፕሬዚደንቱ ስልጣናቸውን አግባብ ባልሆነ መንገድ ተጠቅመዋል፣ የሀገሪቱ ምክር ቤት በእሳቸው ላይ የሚያካሂደውን የምርመራ ጥረት አሰናክለዋል በሚል ከተመሰረተባቸው ክስ የሕግ መወሰኛው ምክር ቤት ዛሬ ማታ ድምጽ ይሰጣል። ነጻ ነው የሚያደርጋቸው ተብሎም ይጠበቃል። ትራምፕ ትናንት ስለ ሀገሪቱ መጻኢ ፖሊሲና ቅድሚያ ስለሚሰጥባቸው ጉዳዮች ለምክር ቤቱ ባደረጉት አመታዊ ንግግር በሀገር ውስጥ በተገኘው ስኬት ላይ ያተኮረ እንደነበረ ንግግራቸው ተገልጿል። ከዜና በኋላ በሚቀርበው አብይ ርዕስ የዲሞክራቶችን ምላሽ ያካተተ ዝርዝር ዘገባ ይኖረናል። ትንታኔ የሚሰጡ እንግዶችም ወደኋላ ላይ ይዘን እንቀርባለን። ቻይና ውስጥ በኮሮና ቫይረስ ሳቢያ የሞቱ ሰዎች ቁጥር ዛሬም ከፍ ማለቱን የሀገሪቱ የጤና ባለስልጣናት እየተናገሩ ናቸው። በሌላ በኩል ከቻይና ውጪ በቫይረሱ የተጠቁ ተጨማሪ ሰዎች እየተገኙ መሆኑ የወረርሽኙን የወረርሽኙን መስፋፋት ያመለክታል። በሽታው ከቻይና ውጪ በበርካታ ሀገሮች ቢከሰትም የዓለም የጤና ድርጅት ኮሮና ቫይረስ እስካሁን ዓለም አቀፍ ወረርሽኝ ደረጃ ላይ እንዳልደረሰን የተናገረው የድርጅቱ የአገር ውስጥና የዓለም አቀፍ ወረርሽኞች ክፍል ዲሬክተር ዶክተር ሲልቪ ብራያንድ ትናንት ጄኔቫ ላይ ለጋዜጠኞች በሰጡት ቃል የበሽታው አሰረጫጨት ከአንድ በላይ የመቀስቀሻ ማዕከሎች ያሉት ወረርሽኝ ምዕራፍ ላይ ነው የሚገኘው ሲሉ አስረድተዋል። እስከ ዛሬ ረቡዕ ድረስ የሚበዙት ቻይና ውስጥ ሆኖ በሽታው ከተከሰተበት ከታህሳስ ወዲህ አራት መቶ ዘጠና ሰዎች ህይወታቸውን አጥተዋል። የታመሙት ሰዎች ቁጥር ደግሞ ከ24 ሺህ እንዳለፈ ነው የሚነገረው። ይህ በዚህ እንዳለ የዩናይትድ ስቴትስ የመከላከያ ሚኒስቴር ውሃን ከተማ የቻይናዋ ውሃን ከተማ የነበሩ ወደ 350 አሜሪካውያንን በሁለት አውሮፕላኖች ተሳፍረው ከከተማዋ እንዲወጡ መደረጉን አስታውቋል። ካሊፎርኒያ የሚገኙ ሁለት የጦር ሰፈሮች ዛሬ ይገባሉን የተባለው ሌሎች አውሮፕላኖችም ሊላኩ እንደሚችሉ የውጭ ጉዳይ ሚኒስቴር ገልጿል። ተጨማሪ ዝርዝር መረጃ ግን አልሰጠም። ይህ በእንዲህ እንዳለ ሁለት የዩናይትድ ስቴትስ አየር መንገዶች ወደ ሆንግ ኮንግ በረራቸውን ለጊዜው ማቋረጣቸውን አስታውቀዋል። አሜሪካን አየር መንገድና ዩናይትድ በረራቸውን እስከ አውሮፓውያኑ የካቲት ሀያ ድረስ እንደሚያቋርጡ ነው ያስታወቁት። በሌላ ዜና የሆንግ ኮንግ የሕክምና ሰራተኞች በግዛቲቱ የመጀመሪያው የቫይረሱ ተጠቂ ህይወቱ ማለ ፉን ተከትሎ ትናንትና ለሁለተኛ ተከታታይ ቀን የስራ ማቆም አድማ አካሂደዋል። በሌላ በኩል የቻይና ውሃን ከተማ የቪሮሎጂ የቫይረስ ጥናት ኤክስፐርቶች ያካሄዱትና ኔቸር መጽሔት ላይ የወጣ አንድ ጥናት አዲሱ ቫይረስ ጄኔቲካዊ ወይም ዘረመል ተፈጥሮ በደቡባዊ ሁናን ከሚገኙ የሌሊት ወፎች ላይ ከተገኘው ቫይረስ ጋር በዘጠና ስድስት ከመቶ ተመሳሳይነት እንዳለው ይገልጻል። በኮሮና ቫይረስ ዜና ላይ ስንቆይ በጃፓኗ የዮኮሃማ ወደብ ተለይታ እንድትቆይ በተደረገችው መርከብ አስር ሰዎች ለቫይረሱ መጋለጣቸው በምርመራ መረጋገጡን የጃፓን የጤና ጥበቃ ሚኒስትር ዛሬ አስታውቀዋል። ማይክል ብራውን ያጠናቀረው አጭር ዘገባ አለ። አሉላ ከበደ ይዞታል። የጤና ሚኒስትሩ ካቱ ኖቦ ካቶ ናቸው። መርከቢቱ ላይ ከነበሩት ተጓዦች በ ሰላሳ አንዱ ላይ የተደረገ ምርመራ አስሩ ሰዎች ለኮሮና ቫይረስ መጋለጣቸውን መረጋገጡን ይፋ ያደረጉት ኮኖታሜ ሆንጂት ጎዜን ሽቲጂ ሃን ጎሮ ካላ ለቫይረሱ መጋለጣቸው በምርመራ የተረጋገጠው እነኚህ ሰዎች ዛሬ ከማለዳው አንድ ሰዓት ተኩል ላይ ነው። ከመርከቢቱ ከወረዱ በኋላ በጃፓን የወደብ ጠባቂዎች እርዳታ ካናጋዋ ወደሚገኝ የሕክምና ተቋም የተወሰዱት ነው ያሉት የጤና ሚኒስትሩ። ሚኒስትር ካቶ አክለውም የመጀመሪያው ምርመራ ሰኞ ማታ አንድ የሆንግ ኮንግ ተወላጅ የሆኑ አዛውንት ለቫይረሱ መጋለጣቸው ከተረጋገጠ በኋላ መካሄዱን አመልክተዋል። አዛውንቱ ባለፈው ወር የኮሮና ቫይረስ መነሻ ወደ ሆነችው የቻይናዋ ውሃን ከተማ ተጉዞ እንደነበርም ሚኒስትሩ ጠቁመዋል። መርከቢቱ ላይ ከነበሩት ሰዎች 273ቱ መመርመራቸውን፣ ለጊዜው የሰላሳ አንዱ ውጤት መታወቁና ከእነኝህም ውስጥ አስሩ ለቫይረሱ መጋለጣቸው መረጋገጡን ዜናው አክሎ አመልክቷል። 3700 የግዙፊቱ የካርኒቫል መርከብ ተሳፋሪዎች ግን ለ14 ቀናት ባሉበት ከሌሎች ሳይቀላቀሉ እንደሚቆዩ የጃፓኑ ጤና ሚኒስትር ካትሱኖቡ ካቶ አስታውቀዋል። በመጨረሻም አድማጮች ኢትዮጵያን በተለያዩ ዓለም አቀፍ ውድድሮች የወከለው አትሌት አባዲ ሐዲስ ከዚህ ዓለም በሞት ተለይቷል። አትሌቱ በመቀለ አይደር ሬፈራል ሆስፒታል ሲታከም ቆይቶ ዛሬ ጠዋት ህይወቱ ማለፉን የመቀለው ዘጋቢያችን ሙሉጌታ አጽብሃ ዘገባ ልኮልናል እንሆ የ22 ዓመቱ ወጣት አትሌት አባዲ ሐዲስ ላለፉት ሶስት ወራት የልብ ሕክምና ሲከታተል ከቆየ በኋላ ነው በመቀለ አይደር ሪፍራል ሆስፒታል ህይወቱ ያለፈው። አትሌት አባዲ በኦሎምፒክና በዓለም ሻምፒዮና ኢትዮጵያን በመወከል በተለያዩ ውድድሮች ተሳትፏል። አትሌት አባዲ ሐዲስ በትግራይ ክልል እንዳመኮንን ወረዳ ጥር 27990 ዓ ም ተወለደም የኢትዮጵያ አትሌቲክስ ፌዴሬሽን ያወጣው መረጃ እንደሚያሳየው በእንዳ መሆኒ የአትሌቲክስ ማሰልጠኛ ጣቢያ ነው አባድ ሐዲስ አትሌቲክስ የጀመረው። ማይጨው አትሌቲክስ ማሰልጠኛ ማዕከል ገብቶ መደበኛ ስልጠናውን ሲያጠናቀቅ ትራንስ ኢትዮጵያ አትሌቲክስ ክለብ በመቀላቀል ህይወቱ እስካለፈበት ዕለት ድረስ ክለቡን፣ ክልሉንና ሀገሩን ስም ሲያስጠራ የነበረ አትሌት ነው። በብራዚል ሪዮ ዴ ጀኔይሮ በተካሄደው የ2016 የኦሎምፒክ ጨዋታዎች በ10,000 ሜትር በዶሃ ኳታር በተካሄደው የ2019 የዓለም አትሌቲክስ ሻምፒዮና በ5000 ሜትር እንዲሁም በለንደን በተካሄደው የ2017 የዓለም አትሌቲክስ ሻምፒዮና በ10 ሺህ ሜትር ውድድሮች ተሳትፏል። የትራንስ ኢትዮጵያ ስፖርት ክለብ ስራ አስኪያጅ አቶ እያሱ ወልደ ትንሳኤም ለቪኦኤ እንደተናገሩት አትሌት አባዲ በትራንስ ኢትዮጵያ ተወዳጅና ጠንካራ አትሌት ነበረ ብለዋል። በ2015 ዓ ም የገባ ወደ ትራንስ ከገባበት ቀን ጀምሮ አሰልጣኝ በሚገባ የሚሰጠውን በመስራት እና ለሩጫ ያለውን ፍላጎት ሰዎች የለተ መኖሩን እና ከስራ ባልደረቦች ደግሞ በጣም ተግባቢና ለስራው ታታሪ ሁኖ ለክለቡ ደግሞ ፍቅር ያለው ሀዲስ አስክሬን ዛሬ ጠዋት ወደ ትውልድ ስፍራው የተሸኘ ሲሆን የቀብር ስነ ስርአቱም በነገውለት በነገ ውለት የስፖርት አፍቃሪዎች ወዳጅ ዘመድ በተገኙበት በእንዳምኮን የወረዳ ስምረት ቀበሌ ሥላሴ ቤተ ክርስቲያን እንደሚከናወን ታውቋል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም። ሙልጌታ እናመሰግናለን። ለአትሌት አባዲ ቤተሰቦች መጽናናትን እንመኛለን። ለሰዓቱ ያለን ዜና በዚሁ ያበቃል። ቫይስ ኦፍ አሜሪካ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎ ርትዝ፣ በ25 ሜትር ባንድ፣ በ12040 ኪሎ ርትዝ፣ በ31 ሜትር ባንድ፣ በ9485 ኪሎ ርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ ጥር 27 ዓ.ም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ስለ ኮሮና ቫይረስ ባለሥልጣንና ባለሙያ ይዘናል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ባለው ናሽናል ፐብሊኬዝ ኢመርጀንሲ ማኔጅመንት በምንለው ቲም ክትትል ይደረጋል። በክልሎችም ባለው በተለይ በስልካቸው ጥሪ እየተደረገ ያሉበት ሁኔታ ቼክ የማድረግ መጀመሪያ ከላይ በተለይ ቁጥራቸው ትንሽ በነበርበት ሰዓት በተለይ ከው ይቅርታ። ዶክተር ሊያ ታደሰ የኢትዮጵያ ጤና ጥበቃ ሚኒስትር ዴኤታ ናቸው። እዚህ ላይ አክቹዋሊ ጥሩ ዜና ነው ያለው። ይሄ ሰዎች ምልክት ሳይኖራቸው ሌላ ሰው የማስተላለፍ እድል አላቸው ተብሎ የነበረው ከጀርመን መጣት አንድ ጥናት ነው። ትናንትና ግን የወጣው ኢንፎርሜሽን እንደሚለው አክቹዋሊ የኢንፎርሜሽን ስህተት ነበረው፣ ሳይሳብም አይቀርም። እንዳውም ፕሮፌሰር ዳውድ ሰይድ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች መምህር ናቸው። በዚህ ምሽት ሁለቱም ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ምሽት ላይ ሦስተኛውን ዓመታዊ ንግግራቸውን አድርገዋል። ፕሬዚደንቱ ስልጣናቸውን ያላግባብ ተጠቅመዋል፣ የሀገሪቱ የተወካዮች ምክር ቤት ሲያደርግባቸው የነበረውን ምርመራ ሂደት አሰናክለዋል በሚል በሕግ መምሪያው ከተመሠረተባቸው ክስ የሕግ መወሰኛ ምክር ቤቱ ዛሬ ነጻ ያደርጋቸዋል የሚል ግምት አይሎ እየተጠበቀ ነው። ሚስተር ትራምፕ ትናንት ስለ ሀገሪቱ መጻኢ ፖሊሲና አስተዳደራቸው ቅድሚያ ስለሚሰጥ አስተዳደራቸው ቅድሚያ ስለሚሰጥባቸው ጉዳዮች ለምክር ቤቱ ያደረጉት ንግግር አስገኝቻለሁ ባሏቸው የሀገር ውስጥና ከውጭ ጋርም የተያያዙ ስኬቶች ላይ ያተኮረ ነበር። የትናንቱ የሀገሪቱ ሁኔታ የፕሬዝደንቱ ንግግር በአመዛኙ ለመጪው ፕሬዝደንታዊ ምርጫ የመራጭ አሜሪካውያንን ቀልብ ለመሳብ የታለመ ነው የሚል አስተያየት የሰጡ አሉ። ሪፖርተራችን ካትሪን ጊብሰን ያጠናቀረችው ዘገባ አለ። አዳነች ፍሳይ ታቀርበዋለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስለ ሀገሪቱ አጠቃላይ ሁኔታ ባደረጉት አመታዊ ንግግር እንደ አውሮፓ አቆጣጠር በ2016 ዓ ም ለፕሬዚዳንትነት በተወዳደሩበት ወቅት የገቡትን ቃል መፈጸማቸውን በማስታወስ ጀምረዋል። Three years ago, we launched the Great American Comeback. ከሶስት አመታት በፊት አሜሪካን ወደ ቦታዋ የመመለስ ታላቅ ተግባር ጀምረን ነበር። ዛሬ ማታ ታዲያ ስለተገኙት ትልልቅ ስኬቶች ላጋራችሁ። እፊታችሁ ቆሚ ያለው ትራምፕ ሁለት ወራት ካልሞላ ጊዜ በፊት በህዝብ ተወካዮች ምክር ቤት ክስ በቀረበባቸው ሕንፃ ውስጥ ሆነው ባደረጉት አመታዊ ንግግር የሕግ መወሰኛው ምክር ቤት ስለሚያካሂደው የክስ ሂደት ያነሱት ነገር አልነበረም። ነገር ግን ዲሞክራቶች የሚበዙበት የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ለሰላምታ እጃቸውን ሲዘረጉ ትራምፕ አልጨበጧቸውም። የፕሬዝዳንቱ ንግግር ትኩረት የሀገሪቱን ኢኮኖሚ ለማጠናከር ባደረጉት ጥረት ላይ ነበር። በቀደመው አስተዳደር ወቅት የነበረውን የከሸፈ ኢኮኖሚ ፖሊሲ ባናስተካክል ኖሮ አለም በአሜሪካ ለታየው ትልቅ የኢኮኖሚ ስኬት ምስክር ባልሆነ ነበር በያዝነው አመት የሚደረገውን ፕሬዝዳንታዊ ምርጫን በሚመለከት ትራምፕ የ የአርባ ዘጠኝ ከመቶ ህዝብ ድጋፍ አግኝተዋል ንግግራቸው ካተኮረባቸው ነጥቦች መካከል መሠረተ ልማትንና የጤና ጥበቃን ያካተቱ የሀገር ውስጥ ፖሊሲ እቅዶች ነበሩ የኮሮና ቫይረስ ቀውስን በሚመለከት ደግሞ ዩናይትድ ስቴትስ እየሰራችበት መሆኗን ለህዝቡ ማረጋገጫ ሰጥተዋል። ከቻይና መንግስት ጋር በመተባበር እየሰራን ነው። ቻይና ስለ ገባው ኮሮና ቫይረስ በቅርብ አብረን እየሰራን ነው። ዜጎቻችንን ከዚህ አደጋ ለመጠበቅ አስተዳደሪ የሚያስፈልገውን እርምጃ ሁሉ ይወስዳል። ትራምፕ አስተዳደራቸው ቅድሚያ ስለሚሰጥባቸው ቁልፍ የውጭ ፖሊሲዎችም ተናግረዋል። ትራምፕ በቅርቡ በዩናይትድ ስቴትስ ድሮን ስለተገደሉት ኢራናዊ ጄኔራል ቃስም ሱሌማኒም አንስተዋል። ኢራን ውስጥ ስለሚካሄዱት ተቃውሞዎች በተናገሩበት ወቅት ስለ ዲፕሎማሲያዊ ንግግርም ማንሳታቸው አልቀረም። የኢራን መንግስት የኒውክሌር መሳሪያ መስራት እቅዱን መተው አለበት። ሽብርና ሞት፣ ውድመት ማስፋፋቱን ትቶ ለህዝብ የሚጠቅም ስራ መስራት ቢጀምር ይሻላል። አስተዳደራቸው ለመካከለኛው ምስራቅ የሰላም መፍትሄ ሊሆን የሚችል ዘዴ አግኝቷል ይላሉ ፕሬዚዳንቱ። ያለፉት ሙከራዎች ሁሉ የከሸፉ መሆናቸውን በመረዳት በክልሉ መረጋጋት እንዲፈጠርና በሚሊዮኖች ለሚቆጠሩ ወጣቶች የተሻለ መጻኢ እድል እንዲኖራቸው የሚያስችል ለውጥ ማምጣት ቁርጠኛና አፍላቂ መሆን አለብን። ፕሬዚዳንቱ የዩናይትድ ስቴትስ ወታደሮች ከአፍጋኒስታን ስለ መውጣት ጉዳይም አንስተዋል። የሚችጋን ክፍለ ግዛት አስተዳዳሪ ግሬቸን ዊትመር ዲሞክራሲያዊ ፓርቲን ወክለው ለፕሬዚዳንቱ ንግግር ምላሽ ሰጥተዋል። ምችገን በያዝነው ዓመት የምርጫ ውሳኔ ላይ ዓብይ ሚና ሊኖራት የሚችል ተደርጋ ትታያለች። ሰዎችን በትዊተር ማሸማቀቅ ድልድይን አያገናኝም ያቃጥላል እንጂ ፕሬዚዳንቱ አመታዊውን ንግግር ሪፑብሊካውያን ደጋፊዎቻቸውን ለማስተባበር እና እንደገና ለመመረጥ በሚያደርጉት ጥረት የመራጮችን ቀልብ ለመሳብ ተጠቅመውበታል ይላሉ ጌሪ ካኖሊን የመሳሰሉት በርካታ ዲሞክራቶች ህጋዊ ሰነድ በሌላቸው መጤዎች ላይ ማትኮራቸውንና በዩናይትድ ስቴትስ በካናዳና በሜክሲኮ መካከል የተደረሰው አዲስ የንግድ ስምምነት ። የዲሞክራቶች አስተዋጽኦን አለመጥቀሳቸው እንደ ምሳሌ አቅርበዋል። ይህም ሌላ አይን ያወጣና ሊስተካከል ይገባ የነበረ ተግባር ነው። ለእናንተ ጥረትና ድጋፍ እውቅና አልሰጥም፣ ስኬት እንድታገኝ የረዱህን ሰዎች እንደዛ ስታደርግ ምን እንደምታገኝበት አላውቅም። ፕሬዚደንት ትራምፕ የሀገሪቱ ምክትል ፕሬዝደንትና የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ወዳሉበት ቦታ አቀረብ ብለው የንግግራቸውን ቅጂ ሲሰጡ ፔሎሲ ለሰላምታ እጃቸውን ሲዘረጉ ትራምፕ ሳይጨብጧቸው ዞራሉ። በእሳቸው ላይ የተመሰረተውን ክስ በመሩት ናንሲ ፔሎሲ ላይ ያላቸውን ምሬት የሚያንጸባርቅ ተደርጎ ታይቷል። ፕሬዚደንት ትራምፕ ንግግራቸውን እንዳበቁ ታዲያ ናንሲ ፔሎሲ ንግግራቸውን ከመጀመራቸው በፊት የሰጧቸውን ቅጂ በሁለት ቀደው ጣሉት። ከነበረው ሁኔታ አንጻር ሲታይ ተገቢ ምላሽ ነው ሲሉ ፔሎሲ ወደ ኋላ ለጋዜጠኞች ተናግረዋል። አመሰግናለሁ አዳነች። በዚህ ምሽት በዲሞክራሲ በተግባር የምሁራን ትንታኔ ይዘናል፣ በዚህ በትናንትናው የፕሬዝደንቱ ንግግር ላይ። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዕለቱን አብይ ርዕስ ነበር የሰማችሁት። በደቡብ ክልል ሸካ ዞን ቴፒ ከተማ ውስጥ በጸጥታ አስከባሪዎችና በነዋሪዎች መካከል ተከሰተ በተባለ ግጭት የስምንት ሰው ሕይወት ማለፉን ከሀያ በላይ ሲቪሎች መቁሰላቸውን የዓይን እማኝ ነን ያሉ ለቪኦኤ በስልክ ገልጸዋል። እልባት ያልተገኘለት የቴፒ ከተማ ቀውስ ትናንት እንደገና የተቀሰቀሰው ብለዋል እማኞቹ ከአንድ መጠጥ ቤት ውስጥ ፖሊስ በወንጀል የተጠረጠረ ሰው ለመያዝ ሲሞክር በተከፈተ ተኩስ የፖሊስ ባልደረባው ተመቶ መገደሉን ተከትሎ ነው። የከተማው እንቅስቃሴ መቋረጡና ሆስፒታልና ዩኒቨርሲቲን ጨምሮ ሌሎችም የመንግስትና የግል ተቋማት መዘጋታቸውም ተገልጿል። ሁኔታው እየተጣራ መሆኑን የክልሉ የሰላምና ጸጥታ ቢሮ ለቪኦኤ ገልጿል። ሐዋሳ የሚገኘው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ ይዟል። ትናንት ከቀትር በኋላ አስር ሰዓት ገደማ በደቡብ ክልል ሸካ ዞን ቴፒ ከተማ የአይኒማኞች በጸጥታ ኃይልና በህዝብ መካከል ተፈጠረ ባሉት ግጭት የስምንት ሰዎች ህይወት ማለፉና ከሀያ በላይ ሲቪሎች መቁሰላቸውን ስማቸው እንዳይነገረ የጠየቁ የአይን ማኝ በስልክ ለቪኦኤ ተናግሯል። ከተማው ውስጥ ይገርመሃል። አውቶማቲክ በቃ ፈጣሪ ያተረፈ ተርፎ እንጂ የተወሰደው እርምጃ ይሄ ነው የሚባል ቀላል ነገርም አይደለም። ከዛ ውስጥ ስምንት ሰዎች አሁን ሞቷል። አሁን ሶስት ሰው ቀብረን ነው የመጣን። እንዲሁም ለአመታት ልባት ላያገኘው የቴፕ ከተማ ቀውስ ትላንት አመሻሽ ላይ የተቀሰቀሰው ከአንድ መጠጥ ቤት ተጠርጣሪ ወንጀለኛ ለመያዝ ፖሊስ ሞክር በተከፍተ ተኩስ ፖሊሱ መሞቱን ተከትሎ መሆኑን ታውቋል። የሆነ አንድ ተጠርጣሪ አለ ተብሎ ያንን ተጠርጣሪ እንይዛለን ብለው መጥቶ መኪና አቁሞ ልዩ ሀይል ወደ መጠጥ ቤቱ ገባ። ስጋ ቤትም መጠጥ ቤትም አንድ ላይ ነው። እዛ ገቡ። እዛ ከገቡ በኋላ ግብ ግብ ይያያዛሉ ናውጣ ብሎ ወደ አሁኑ በህጋዊነት ይዞ እንደማውጣት እዛው በሰደፍ በምን ደምን ዱላ ሲጀምሩ ከሱ ጋር ሲያያዙ ያንን መጣው ብሎ እንግዲህ የሚ የሚተከሰው ማን ነው? እዛ ውስጥ ያለ ልዩ ሀይል ነው። ሌላ ባሰራ ያዘ የለም። እርስ በራሳቸው ተማተው ሆኑ። አንደኛው እዛ ውስጥ ይሞታል። ሌሎች የከተማው ነዋሪዎችም እያዩትን ለቪኦኤ በስልክ ደውለው ተናግሯል። ከአሁን ድረስ ያሉት አሁን ቴፒ ላይ ስምንት ሰዎች ሞተዋል። ብሄር ብሄረሰቦች በልዩ ሀይልና በዞን ፖሊስ አማካኝነት ወጥተው መከላከያ ሬሳ እያነሳ ነው ያለው ብተግላለ ይ አሁን ለሞ ሀይል አንሰናል ብለው ነው መሰል ከሚዛንም አድርገው እያስገቡ ነው ያሉት ብኡራል ህዝቡ እንዴት ነው እኛን ሰሜ አካል አጣን እያለ ያለ ነው። ይኸው በቃ አሁን ቴፒ ከተማ እንዳለ ድንኳን በድንኳን ሆናለች። ስምንት ሰዎች ሞተዋል ብለውኛል። ከሞቱ ሰዎች ውስጥ እነማን ያውቃሉ? እነማን ናቸው የሞቱት? ዛሬ ተገደሉት እኔ አንድ ከ ሸኮ ከተማው የሚባል ልጅ ዋና ቆርጫ በር የምትባል ከተማ ላይ ስጋ ሻጭ ነው፣ ሸኮ ነው፣ ሙቷል። እዚህ ደግሞ ድንገረች ላይ ያለው አንድ ወጣት መጀንግር ቶቤል የሚባለው ልጅን አሯሩ ጦውት በመግደል ደ እስካሁን ድረስ እስካሁን ሬሳው አተነሳም። ይሄ ነገር እንዴት ነው ኢትዮጵያ ህዝብ? እኔ እንጃ ሰሚ አተናል። ጥቃት እያደረስ ያለው ወይም እየገደለ ያለው ልዩ ሀይል ነው ብሎኛል። ከልዩ ሀይል ጋር ከልዩ ከልዩ ሀይል ጋር የሚታኮስ ያለው ማን ነው? ማንም አይታኮስም? ማንም የለም። ጓደኛው ቴፒ ከተማ ላይ ያለው ነገር አሁኑ መንግስት አልባ ነው የሆነ ያለው፣ እና ምን አለ መሰለህ፣ ይሄ ጥያቄ ከመጠየቅ ከጀመረ በጣም ብዙ አመታት ነው የቆየ እና ሰሚና መንግስትን ያጣ ነው ዝም ብሎ እየሞተ ነው። የወገን ደም እየፈሰሰ ነው። ለሟች ቤተሰብ እንኳን ተጠያቂ እያጣ ነው። መንግስትን ነው የምንጠይቀው፣ ግለሰብን ነው የምንጠይቀው? አሚሰማን ያስፈልገናል እኮ እኛ። እስካሁን ሰባት ሰው ሞቷል። እሱ እነማን ናቸው የሞቱት ታውቃቸዋለህ? ከሞቱት ውስጥ በደንብ ስማቸው ማውቃቸው ልጆች ኖቤል ከተማው ባጃጅ ሹፌሩ ማነው አቡሌ፣ እነዚህ ልጆች ናቸው። ስማቸው ማይታወቅ ደግሞ በመረጃ በፎቶ ልስጥቅ። ያአሁን ዛሬ እነዚህ ምን ሲያደርጉ ነው የተገደሉት? ምንም አይነት እንቅስቃሴ የለም። በቃ አንድ ሆ እውነታውን ነገር ልንገር። ከአንድ ከልዩ ላ አካል ጋር አንድ ግለሰብ ተጋጨ። ከዛ በኋላ በአንድ ወጣት መካከል እና በልዩ ኃይል መካከል የተፈጠረው ግጭት መንስኤው ምንድን ነው? ይኸው መንስኤው የቆየ ነው። ይሄ የመዋቅር ጥያቄ ነው። ያን ጥያቄ ለመቀልበት ምንድን ነው የሚባለው? በሚሊተሪ እንትንን ህዝብን ለመቆጣጠር ነው የፈለጉት እነሱ በቃ ህዝቡ ደግሞ ተቀባይነት አይኖረውም። መንግስት ደግሞ ህዝብ ነው። ህዝብ ሲመርጠው መንግስት ሊያስተዳድር የሚችለው ይህን ጉዳይ በተከታታይ ስንዘግብም ስንከታተልም ነበር። ዛሬ ግን በልዩ ኃይል እና በአንድ ወጣት መካከል የተፈጠረው ግጭት ወረዳ ላይ ዞን ፖሊስ አያስፈልግም፣ ህግ ስለሌለ መጥ ያስቀመጡት ሱ መንግስቱ ማይፈልገው ነገር ነው። በመጀመሪያ እናንተ አሁን የት ነው ያላችሁት? ስልክ ከኔ ጋር ስታወሩ የትናቸውን ስልክ የሚታወሩ ያለው ይህን እንኳን ልነግርህ ፈቃደኛ አይደለሁም። የቴፒ ሆስፒታል ሰራተኛ መሆናቸውን የሚናገሩትም ሁኔታው ከባድ ነበር ነው ያሉት። እኔ ሐኪም ነኝ። አሁን ያው ስራችንን ለቀን ወተናል። ኃላፊነት የሚወስድ ሰው ስለሌላ ማለት ነው። ስራችንን ለቀን ወተናል፣ ተሸሽገናል ሩጠን ማለት ነው። የከተማው መደበኛ እንቅስቃሴ መቋረጡና ሆስፒታል፣ መንግስትና የግል ተቋማት መዘጋታቸውንም ገልጠዋል ህይወታቸው ያለፈውን ሲቪሎችን በተመለከተ ከሶስተኛ ወገን የተሰጠ የተጣራ መረጃ እስካሁን የለም። የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊም ከከተማው ውጭ በጉዞ ላይ መሆናቸውን ገልጠው ግጭቱ እየተጣራ ነው ስጠናቀቅ አጠቃላይ መረጃ እንሰጣለን ብሏል። ከጥያቄ ከመልካም አስተዳደርና ልማት ፍላጎቶች ጋር በተያያዘ በአካባቢው ችግሩ መኖሩን ገልጠዋል። የክልሉና የዞን መንግስት ወንጀለኞችን ተከታትሎ ለህግ ማቅረብ አልቻሉም ተብሎ ለሚቀርበው ክስም ዘላቂ መፍትሔ የሚገኘው ሁሉም ኃላፊነቱን ሲወጣ ነው ያሉት ኃላፊው የክልሉ መንግስት እርምጃ ለመውሰድ አቅጣጫ ማስቀመጡን አስታውቀው ነበር። የከተማው ነዋሪዎች እንደሚሉት ለዚህ ሁሉ ቀውስ መሰረታዊ ምክንያቱ ህዝብ ለዓመታት ተጠየቀው የመዋቅር ጥያቄ አለመመለሱና የሸካ ዞን የየኪ ወረዳና የቴፒ ከተማ ፖሊስ በቴፒ ከተማ መቀመጣቸው ነው ብሏል። የዞኑ ፖሊስ ከቴፒ ከተማ እንዲነሳም በመጠየቅ ላይ ናቸው። አሁን የዞን ፖሊስ የሚባል መዋቅር ወረዳ ከተማ ላይ ምን ይሰራል? ይሄ ይነሳልን? ካልና ያ የታጠቀው ሀይል እየጓረደ ያለው የሚባለው ለምን አነሳው? አይፈለግም የተባለው መዋቅር ዞር ያደረጉለ ለተወሰነ እንትን እንደው ለህዝቡ ማለት ነው አልፈለገው ነገር ይሄ ነው ነው ብለው አሁን ብዙ ወጣት እያለቃለሁ። አስፈላጊነቱን ደግሞ ወይ በተሻሉ ሰዎች ማስረዳት የመጣበት ምክንያት አመታት እንዳስቆጠረ የሚነገረው የተይፕ ከተማ ቀውስ በርካቶችን ለጉዳት ዳርጓል ተባለው። ባለፉት ሁለት አመታት ደግሞ ከመዋቅርና ከአስተዳደር ጉዳዮች ጋር በተያያዘ ተባብሶ ዛሬም የሰው ህይወት የተቀጠፈ መሆኑን የከተማው ነዋሪ ትናግሯል ተናግሯል ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሀዋሳም አመሰግናለሁ ዮናታን ወደ ተከታዩ ዘገባ ወደ አዲስ አበባ እንመለሳለን ትናንት ማክሰኞ እኩለ ሌሊት ገደማ አዲስ አበባ ውስጥ 24 ተብሎ በሚጠራው አካባቢ ተፈጥሮ በነበረ ግጭት የሦስት ሰው ሕይወት ማለፉን የአካባቢው ነዋሪዎች ተናግረዋል። ግጭቱ በሕግ አስከባሪዎችና በአካባቢው በነበሩ ሰዎች መካከል የተቀሰቀሰ እንደነበር ተገልጿል። ፀሐይ ዳምጠው ወደዚያው ሄዳ ተከታዩን ዘግባለች። ለደህንነት ስለምሰጋ ስሜን አልጠቅስም ያለው በተለምዶ 24 ቀበሌ ተብሎ የምጠራ ሰፈር ነዋሪ ወጣት፣ ስለ ክስተቱ ለመንፈሳዊ ክብረ በዓል ዝግጅት እየተደረገ ሕብረተሰቡ ጸሎት እያደረገ እያለ ነው ከሌሊቱ ስድስት ሰዓት ተኩል ጀምሮ ፖሊስ እርምጃ መውሰድ የጀመረው ሲል ተናግሯል። እኛም ቤተክርስቲያኑ እየሰራ ነው ቅዳሜ አስር ሰዓት ጽላቱ ሲመጣ ማረፊያ ትንሽ ጎጆ ሰራንና አቁሙ ሲሉን እሺ ብለን ታዘን አቆምን። ከዛ በኋላ እሁድ ዕለት መጥተው ያንን ቤት ሊመነቅሩ ቅዳሜ ያስቆሙን እሁድን አየናቸው። እሁድ እሁድ ስለሆነ ምንም አይሆኑም ተብለን ቢሮም ስለማይገቡ በሚል ዝም አለን። ቤተ ክርስቲያን እንመስርት ብለን ጥድቅ ስራ ስለሰራን በማታ ጧፍ አብርተን በምንዘምርበት ሰዓት አውጡብን። አዲስ አበባ ፖሊሶች ናቸው የካራማራ ፖሊሶች። እነሱ ሰጣ ገባ ፈጠሩ ከኛ ጋር ገብተን ጽላቱን እናወጣለን ከዛ በኋላ እንበትናቸዋለን ሲሉ፣ ጽላትም አታወጡም እኛንም አትበትኑንም። የቦታ ባለቤትነትን በተመለከተ ከአስራ አምስት አመት በፊት ጥያቄ ቀርቦበት በጊዜው በመንግስት ባለስልጣናት መቀያየር ምክንያት ምላሽ ሳያገኝ የቆየ መሆኑን ነው። ስሜ አይጠቀስ ያለው ወጣት የተናገረውም ከዛሬ አስራ አምስት ዓመት በፊትም ጠይቀን ነበር። ያንን ቦታ አርከበን ቁባይ በነበረበት ሰዓት ግን አልተፈቀደልንም። እኛ አሁኑ የድንንም አልደከምንም፣ አልተውነውም። በመሀል በመሀል እየጠየቅን ምን እያልን ብዙ ደብዳቤ ነበር። ጸጥታ አካል ሄድን፣ ደብዳቤ ልናስገባ ስንል አንፈልግም፣ አታስገቡም። ይሄ ጉዳይ ህግ ያዘውን ህግ ፍተዋል። የአካባቢ ነዋሪ የሆነ ወጣት ቅዳሜ ቀን ማለትም ጥር 24 2012 ከቀኑ 10 ሰዓት ገደማ ግንባታ እንዳናካሄድ በደንብ አስከባሪዎች ተከልክለናል ሲል ለአሜሪካ ድምፅ ተናግሯል። ቪኦኤ በትክክል የተፈጠረውንና እንዲሁም የደረሰውን ጉዳት ለማጣራት ለፌዴራል ፖሊስ ሕዝብ ግንኙነት ክፍል ቢደውልም ጉዳዩን በተመለከተ የአዲስ አበባ ከተማ ፖሊስ ማነጋገር እንዳለበት ተነግሮታል። የአዲስ አበባ ፖሊስ ሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ለተደጋጋሚ የስልክ ጥሪዎች ምላሽ አልሰጡም። በጉዳዩ ላይ የቦሌ ክፍለ ከተማ አስተዳደር አቶ ጥላሁን ፍቃዱ ተከታዩን ምላሽ ሰጥቷል። በቅድሚያ ለተፈጠረው ችግር በራሴም በክፍለ ከተማው ስም የተሰማኝ ጥልቅ ሐዘን ልገልጽ እወዳለሁ ካሉት እምነት ተቋማቶች ጋር ከኦርቶዶክስም ሆነ ከፕሮቴስታንት እንዲሁም ከሙስሊ ጋር ሌሎችም እምነቶች ጋር በጋራ አብረን መልካም ስራዎችን እንድሰራ ሁሉ በመልካም ስራዎች ደግሞ አንዳንድ አጋጣሚዎች ይከሰታሉ። ከዚህም ትላንትና በክፍለ ከተማችን ወረዳ አራት አካባቢ የተፈጠረው ችግር አንዱ ነው። ይህን ቤተ እምነት ከዚህ በፊት ቦታው ግሪን ኤሪያ ነው። ያንን ግሪን ኤሪያ ቤተ ክርስቲያን ያስፈልገናል ተብሎ የሚያልተጠየቀበት ሁኔታ ናለው። ቦታም ቤተ ክርስቲያን ሳይሆን ግሪን ኤሪያ ነው ቦታው ማለት ነው። ይሄንን ነገር ሳይጠየቅ ይሄ ሲሰራም እንዲያፈርሱ በተደጋጋሚ ተነግሯቸዋል። ከሌላ ክፍለ ከተማ የመጡ የእምነት አባቶች አፈቃቀዱም ጭምር እኔም አውቀው እኛ ምናውቀው በእምነቱ መሰረት አንድ ቤተ ክርስቲያን ሲተከል በጳጳስ መጥቶ በጳጳሶች ከባረኩት በኋላ እና በመንግስት ይሁንታ ካገኘ በኋላ ነው እንጂ ቤተ ክርስቲያን የሚተከለው። አንዳንድ ቦታዎች ላይ እንዲሁ ተነስቶ ቤተ እምነት አስመስሎ የሚሰሩ ነገሮች፣ ህገ ወጥ ተግባሮች እንዳሉና በተጨባጭ ዛሬም የተፈጸመው ነገር ቢኖር አንዱ ይሄ ነው ማለት ነው። አቶ ጥላሁን ስለ ቦታ ባለቤትነትና የትናንትናውን ሌሊት እርምጃ አብራርቷል። ቤተክርስቲያን ብቻ ሰ በሁሉም ተቋማት የመደገፍ ኃላፊነት አለብን የመደገፍ ግዴታም አለብን ግዴታም ጭምር ማለት ነው። ነገር ግን ቦታ ባየን ቁጥር ይሄ ቦታ ለመስጊድ ይሆናል፣ ይሄ ቦታ ለቤተክርስቲያን ይሆናል፣ ይሄ ቦታ ለቸርች ይሆናል፣ አይናችን መሬቶችን ባየ ቁጥር መሬቶች ደስ ባልን ቁጥር አይናችን ባልሆኑ ነገሮች ላይ ያ ማተረ ከሄደ አሁን ላይ ነው ጥሩ ላልሆነ ቀውሶች ስለሚዳርገን በሚቀጥለው ይሄ እንዳይደገም እኛም እንደ መንግስት መስራት ያለብን እና ማድረግ ያለብን ነገር ከማህበረሰቡ ጋር እየተወያየን እንሄዳለን። ችግሮችን በጋራ እንፈታል፣ የሚል እምነት አለ። ብዙ ጊዜ ሕገወጥ ፈረሰዎች ሌሊት ነው የሚፈርሱት። ለምንድን ነው ሌሊት የሚፈርሱት? ሌላ ክራይሲስ እንዳይተፈጠር ተብሎ ነው። ሁለተኛ ላይ አሁን ቀን ቢሆን ኖሮ መንገድ ይዘጋል። ቀን ቢሆን ኖሮ ብዙ እውከት ይነሳል። የብዙ ሰዎች ሕይወት ያልፋል፣ የሚል እንትን ስላለን፣ ዛሬ የተጀመረ ነገር ሳይሆን ወትሮውንም ማታ ነው የሚፈርሰው። ክራይሲስን ለማሳነስ የሚሰራ ስራ እንጂ ሆን ተብሎ ይሄኛው ተብሎ ሳይሆን ሴዛር እየሄድንበት ያለ ነገም ደግሞ የምንሄድበት ወይ ቢኖር ቀን ሲሆን ሁለት ሶስት ጉዳቶች ይኖሩታል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ታከሌ ኡማ በፌስቡክ ገጻቸው ላይ በግጭቱ የሁለት ወጣቶች ህይወት ማለፍ እንዳሳዘናቸው ገልጸው በየትኛውም ወገን ያሉ የጥፋት አካላት በህግ እንደምጠየቁ እናደርጋለን ብለዋል። በስፍራው የሰፈነው ውጥረት የተነሳ ባንኮችና አንዳንድ ሆቴሎች ብቻ የተለመደ ስራቸውን ይከናወናሉ። ከሱቆችና የአልባሳት መደብሮች የተዘጉ በሮች ጎን በርካታ ሰዎች በቡድን በቡድን ሰብሰብ ብለው ሲነጋገሩ ማየት ችለናል። በታጠረው ቦታ ውስጥ ፍርስራሽ እንጨቶችና ሰማያዊ ድንኳን ጨርቅ ከርቀት ይታያል። ነገር ግን የጸጥታ ኃይሎች ቦታው ላይ በብዛት በመስፈራቸው ወደዛ ተጠግቶ ፎቶ ማንሳትም ሆነ ለመቅረጽ አይፈቀድም። በጉዳዩ ዙሪያ ተጨማሪ መረጃ እንዳገኘን ይዘን ለመመለስ እንሞክራለን። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ ቀደም ሲል በፀሐይ ዘገባ ውስጥ እንደተጠቀሰው የሟች ቤተሰቦችን በቤታቸው ተገኝተው ያጽናኑትና አጥፊዎች በህግ እንደሚጠየቁ የተናገሩት የአዲስ አበባ ምክትል ከንቲባ ታከለ ኡማ ሰባት ተጠርጣሪዎች በቁጥጥር ስር መዋላቸውን ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። ትላንትና ማታ በምሽት ህጋዊም ባይሆን ቦታው በምሽት ግን መፍረስ አልነበረበትም። መንግስት ይህን አቋም አለው። ስለዚህ በዚህ ሂደት ተልኮ የሰጠውንም ሰው ተልኮ የሰጠውን አመራር ወይም በቤተ ክርስቲያን በኩልም ቢሆን መንግስት እያጣራ ይገኛል። እሱን ለህግ እናቀርባለን፣ ብቻ ሰው ለህዝብም ይፋ እናደርጋለን። ምክንያቱም እኛ የምናምንበት ህገ ወጥን ቢሆን ራሳቸው ማፍረስ እንደሚችሉ በተደራጀው ኮሚቴ ከዚህ በፊት ይሰሩ ነበር። የኦርቶዶክስ ብቻ ሳይሆን የሙዝሊምም፣ የፕሮቴስታንትም የተቋቋሚ ኮሚቴ የተደራጁ የተሰሩ ህገወጥ የሆኑ ቦታዎችን ራሳቸው ቆሞ ሲያፈርሱ ነበር። ነገም ያፈርሳሉ የሚል እምነት አለን። ምክንያቱም አንዱ የተስማማ ነው። መንግስት የሚገባቸውን ይሰጣቸዋል፣ የማይገባቸውን ደግሞ ራሳቸው ያፈርሳሉ የሚል እምነት ስለተያዘ ማለት ነው። በተያያዘም ከዚሁ ጋር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለሟች ቤተሰቦች መጽናናትን ተመኝተዋል። መንግስት አስፈላጊውን ማጣራት እንዲያደርግ አሳስበዋል። ስራ አጥነት በጣም ቀንሷል። እሱ እውነት ነው። ስራ አጥነት ሶስት ነጥብ አምስት ከመቶ ነው አሁን። ያ ማለት ደግሞ በጣም ዝቅተኛ ነው። የተከበራችሁ አድማጮች፣ የብፁዕ ወቅዱስ አቡነ ማትያስ ድምፅ እየተስተካከለ ነው። ቀደም ሲል ለተፈጠረው የድምፅ መምታታት ይቅርታተኝ እንጠይቃለን። በቦሌ ክፍለ ከተማ ወረዳ አስተዳደር ውስጥ አዲስ መቃኞ ቤተ ክርስቲያን መሰራቱን መነሻ በማድረግ በአካባቢው ምዕመናንና በከተማው የጸጥታ አካላት መካከል ጥር 26 ቀን 2012 ዓ ም ከሌሊቱ ሰባት ሰዓት ሲሆን በተፈጠረው አለመግባባት የሁለት ሰዎች ህይወት መጥፋቱንና ሌሎችንም የቆሰሉ ሰዎች ሰዎች እንዳሉ አጣሪዎች ካቀረቡት ሪፖርት በማረጋገጣችን በድርጊቱ ከፍተኛ ሐዘን ተሰምቶናል። እንዲህ አይነቱ ክስተት በሚፈጠርበት ጊዜ የግራ ቀኝ ወገኖች በሰከነና በሰለጠነ መንገድ ችግሩን በውይይት መፍታት ሲገባ ወደ ኃይል እርምጃ መገባቱና የሰዎች ህይወት መጥፋቱ ቤተ ክርስቲያኒቱን በእጅጉ አሳዝነዋታል። በመሆኑም የተፈጠረውን ችግርን አደርና ጉዳዩ የሚመለከታቸው የመንግስት አካላት ዝርዝር ጉዳዩን በማጣራትና ለተፈጸመ ችግር ተጠያቂ የሆኑትን አካላት ለሕግ በማቅረብ ተገቢውን ውሳኔ እንዲያገኙ እንዲያደርግና የወንጀል ምርመራ የማጣራት ሂደቱን አስመልክቶ ዝርዝር ሪፖርት ለህዝቡ ይፋ እንዲደረግ በቅድስት ቤተክርስቲያናችን ስም ጥሪያችንን እናስተላልፋለን። የአዲስ አበባ ፖሊስ ኮሚሽን የችግሩን መንስኤ ለማግኘት ምርመራ መጀመሩንና ውጤቱም በአጭር ጊዜ ውስጥ ለህዝብ እንደሚገለጽ ላገሩን ከምሽቱ 3 ሰዓት ከሰላሳ አምስት ደቂቃ ሆኗል። አሁን አዲስ አበባ ላይ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። ዝግጅቶቻችንን በቀጥታ ማግኘት ትችላላችሁ። እንዲሁም የቀደሙ ዝግጅቶችንም ማግኘት ትችላላችሁ። ከዚያው በፌስቡክና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ ፌስቡክ ላይቭ ላይ እንገኛለን። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም በየዕለቱ ከምሽቱ ሶስት ሰዓት ጀምሮ ከሰኞ እስከ አርብ እንገኛለን። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ች ኦርኤን ኤም ቢአይ ላይ ታገኛላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ፣ መሳተፍም ትችላላችሁ። እንዲሁም ዝግጅቶች ከዚህ ከመደበኛው ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድትከታተሉ እንጋብዛለን። የፕሮግራም ማሳሰቢያ አለን። ለጥያቄዎ መልስ የኢትዮጵያ ምርጫ ቦርድ ስልጣን እስከምንና በምን ጉዳዮች ላይ ነው? ጥያቄዎች አሉ። ተቃዋሚዎች የሚያነሷቸው የምርጫ ጊዜና አላሰራ ያሉ ያሏቸውን የምርጫ ድንጋጌዎችንም አካቶ ሌሎችም በርከት ያሉ ጥያቄዎች እየተነሱ ነው። ለጥያቄዎቻችሁ መልስ እንዲሰጡ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳን ጋብዘናል። ወይዘሪት ብርቱካን የፊታችን አርብ ጥር 29 2012 ዓ ም ከጠዋቱ አራት ሰዓት በዋሽንግተን ዲሲ አቆጣጠር በአዲስ አበባ አቆጣጠር ደግሞ ከምሽቱ 12 ሰዓት ለጥያቄዎቻችሁ መልስ ይሰጣሉ። ጥያቄዎቻችሁን በስልክ ቁጥራችን 2022059942 የውስጥ መስመር 14 በነጻ መትደውሉበት ተዘዋዋሪ መስመራችን ነው። እንዲሁም በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ በፌስቡክና በትዊተርም እናስተናግዳለን። ወይዘሪት ብርቱካን ሚደቅሳ ለጥያቄዎቻችሁ መልስ ይሰጣሉ። የፊታችን አርብ ጥር 29 2012 ዓ ም ለጥያቄው መልስ የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኗ ናሽዋን ካሊነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅት ታየ፣ ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት ወደ ተከታዩ የምሽቱ ዝግጅት እንለፍ ዴሞክራሲ በተግባር የዛሬው የዴሞክራሲ በተግባር ርዕሳችን የፕሬዚደንት ዶናልድ ትራምፕ የትናንትና ምሽት የዩናይትድ ስቴትስ የአሁን መገኛ ሁኔታ ንግግር ነው። ፕሬዚደንቱ ዩናይትድ ስቴትስ እስካሁን ድረስ ታይቶ በማይታወቅ ሁኔታ ጠንካራ ነች አገሬ ብለዋል። ለመሆኑ የትናንትና ምሽቱ ንግግር በፕሬዚደንት ዶናልድ ትራምፕ እንደተገለጸው በውን ጠንካራ ነው? ችግሮች ስ ነበሩበት? ሌሎችንም ጥያቄዎች አንስተን ባለሙያዎችን ጋብዘናል። የሰሜን ካሮላይና ኤቲ ኤኤንቲ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ብሩክ ኃይሉና የኮሊን ኮሌጅ ቴክሳስ የኢኮኖሚክስ መምህር ፕሮፌሰር መሐመድ ጣሂሮ ማብራሪያ ሰጥተውናል። በመጀመሪያ ያነሳነው ጥያቄ የፕሬዚደንት ዶናልድ ትራምፕ አቀራረብ እንዴት ነበር? ከቅርጽ እንነሳ። ዶክተር ብሩክ ይናገራሉ። ፕሬዚደንቱ ዛሬ አደብ ገዝተዋል ማለት ይችላለሁ። እውነቱን ለመናገር ብዙ ጊዜ ኦፋ እንደ መናገር ሁኔታ አለ። ይወጣሉ፣ ከጉዳይ ወጣ ብሎ ከጉዳይ መናገር። ዛሬ ግን የተጻፈችዋን ሳይጨምሩና ሳይቀንሱ ከመጀመሪያ እስከ መጨረሻ የጨረሱ ሆኖ አግኝቻቸዋለሁ። ነገር ግን ንግግሩን ሲጀምሩ የምክር ቤቷን አፈ ጉባኤ እጅ ለመጨበጥ ፍላጎት ሳያሳዩ ቀርተው ብዙውን ሰው አስደንግጠዋል እኔንም ጭምር። ይሄ በአሜሪካ ባህል ያልታየ ነው። እንዲህ አይነት ሁኔታዎች በጣም ታይቶ አይታወቁም። ውይይቱም ካለቀ በኋላ አጠፋዋን ስፒከር ኦፍ ሀውስ ናንሲ ፔሎሲ ወረቀታቸውን ሲቀዳድዱ ታይቷዋል። ይሄም ራሱ በጣም የከረረ ሁኔታዎች እንዳሉ ያሳያ መቸም ከወዲሁ አጠቃለያው። በተረፈ ቤት ውስጥ የሚያጨበጭብና የሚደግፍላቸው የራሳቸው ደጋፊዎችና የፓርቲ ሰዎች ናቸው ዲሞክራቶች ግን ምንም ድጋፍ ሳያደርጉ ጸጥ እንዳሉ ተጀምሮ እስካለቀ ድረስ በዛ ሁኔታ ተደምድመዋል። ይሄ እንግዲህ ያልተቋጨ ሁኔታ ብዙ ጉዳያቸዋል አሜሪካ ውስጥ ያንን ያንጸባረቀ ሁኔታ ነው። ፕሬዚደንቱም ለደጋፊዎቻቸው ላይ ያተኮረ ንግግር በአብዝሃ ነው ያደረጉት። ከዚሁ ከቅርጽ ሁኔታ ሳንወጣ የኮሊን ዩኒቨርሲቲው ፕሮፌሰር መሐመድ ጣሂሮ የክሱን ጉዳይ ማስታውሰዋል። ሁለተኛው ደግሞ ፕሬዝደንት ትራምፕ በኮንግረስ መከሰስና ጉዳያቸው ሰኔት ቀርበው እዛ መኖሩ እና በዚህ መሀል ይሄ ንግግር መሆኑ በጣም የተለየ ያደርገዋል። በዛ ሲደርሱ ፕሬዚደንት ትራምፕ ናንሲ ፐሎሲን እጅ መንሳት ያልፈለጉ ይመስላል። ያ ደግሞ መጨረሻ ላይ ንግግሩ ሲያልቅ ናንሲ ፐሎሲ ወረቀቱን እዛው ቆመው ቀዳደው እዛ ጥለውት ነው የወጡት እና በጣም ትልቅ ቴንሽን፣ ውጥረት የነበረበት ነበር ማለት ይቻላል። አሁን ለመሆኑ በእናንተ ግምት የፕሬዚደንቱ ሪፖርት ምን ያህል ትክክል ነው? ምን ያህልስ ትክክል አይደለም? ስራ አጥነት በጣም ቀንሷል፣ እሱ እውነት ነው። ስራ አጥነት ሶስት ነጥብ አምስት ከመቶ ነው አሁን። ያ ማለት ደግሞ በጣም ዝቅተኛ ነው። ደሞዝ ጨምሯል፣ እሱም ትክክል ነው። ብዙ ያሉት ትክክል ነው። ግን የአሜሪካን ኢኮኖሚ ከወደቀበት ከገደል ውስጥ ነው ያወጣሁት ብለው ሲናገሩ ትንሽ ሚስሊዲንግ ይመስለኛል። ማለት ትክክል አይደለም ውሸት ሳይሆን ትክክል አይደለም። ይሄን የምለው ደግሞ ፕሬዝደንት ትራምፕ የወረሱት ኢኮኖሚ በጣም ጥሩ ኢኮኖሚ ነበር። እንደምናስታውሰው በሁለት ሺ ስምንት ፕሬዝደንት ኦባማ ፕሬዝደንት ሆነው ሲቀበሉ ሪሴሽን ነበር፣ በጣ በጣም ወድቆ ነበር። እና ኦባማ ይህንን አሻሽሎ ነው ለፕሬዝደንት ትራምፕ አሳልፎው የሄደው። እና ፕሬዝደንት ትራምፕ የወደቀን ኢኮኖሚ አይደለም ያነሱት። እውነት ነው። በእሳቸው ዘመን ኢኮኖሚ በጣም በጣም ተሻሽሏል። ስታክ ማርኬት እሳቸው ያሉት ይሄ ይሄ ሁሉ ትክክል ነው። ግን የወደቀን ኢኮኖሚ አይደለም ያነሱት እሳቸው ክሌም እንዳደረጉት ለማለት ፈልጌ ነው። የሀገራችን ሁኔታ ስቴት ኦፍ ዘ ዩኒየን ከማንኛውም ጊዜ በተሻለ ሁኔታ፣ ካለፈው ጊዜ የተሻለና ጠንካራ ነው ብለዋል ፕሬዚደንቱ። ፕሮፌሰር ብሩክ እንዴት ያዩታል ይህን አባባል? ይሄ እንግዲህ እንደሳቸው እይታ እሳቸው የፈለጉት መልእክት አለ። ያን ለማስተላለፍ በዛ አኳያ ማየት እንችላለን። ያን ምድር ላይ ካለው አሁንታ ጋር መወዳደር ያለብን። ለምሳሌ ከጤናው ብጀምርልህ፣ ፕሪ ኤክዚስቲንግ በሽታዎች ይባላሉ የነበሩ እንደ ንበል ካንሰር የመሳሰሉትን፣ እሱን በተመለከተ በጣም እንደ ብረት የታጠረ እንደ ብረት ልብስ አድርጌ ለእሱ ጉዳይ ይከራከራልሁ የሚል አጀንዳ ነው፣ ዛሬ ሲያስተጋቡ የነበሩት። እንደ ቅርብ ጊዜ ሁሉ ይሄ እንደምናውቀው ፋክቱ እንደሚናገረው ይሄ ውሸት ነው። ያ ላይ ምንም ድጋፍ ያደረጉት ነገር የለም። ፕሬዚደንት ኦባማ አፎርደብል ሄልት ኬርን ያንን ጉዳይ አስፈጽሞ ሄደውበት አሁን ትንሽ የመመለስ ሁኔታ አለ። እንዲ እንዲህ ሁኔታዎች አሉ። የሕፃናትን ዝቅተኛ ገቢ ያላቸውን ሰዎች የምግብና ይህ ድጎማ የመሳሰሉን ሁሉ ተጠናክረዋል። መደገፍ የሚገባቸውን እንደግፋለን የመሳሰሉት የሚሉት ነገር አለ። እሱ እሱ ሁሉ ዲስፕሩቭድ ሆኗል። ፌድ ፋሚሊ ሊዝ የመሳሰሉትን አንስተዋል። ፖለቲካውን በተመለከተም ለምሳሌ ፍልስጤምና እስራኤልን ብናነሳ ጉዳይ ሰሞኑን ፊርማውን የተደረገውን እርግጥ አንድ ትልቅ ክንውን ነው። እሳቸው የሚመኩበት አማቻቸውን መድበው እና ቲማቸውን በተግባር ላይ ለመዋል ጥረው ውጤቱንም አሰምተውናል። ነገር ግን አቀራረቡ ላይ ሁልጊዜ የምናየው ሁለቱም አካላቶች ሁለቱም ፓርትነርስ እንደተቀበሉት ነው። ነገር ግን በፍልስጤሞች በኩል እንደሚጎድል እና ተሳትፎ እንደሌላቸው በግልጽ አስቀምጠውታል። እንግዲህ አሁንም ለምንድን ነው እሳቸው የሚያዩበት እይታ አለ ለራሳቸው ደጋፊ የሚያቀርቡት ግን ከሪያሊቲው ጋር ከምድር ጋር ስናወዳድረ ደግሞ ሪያሊቲው ሌላ ነው ለማለት ነው። ቻይናና አሜሪካንን ንግድ በተመለከተ ለምሳሌ አሜሪካ መደፈር የለባትም፣ አሜሪካ መበዝበዝ የለባትም፣ ለአሜሪካ መቆም አለብን የሚለው ወጪ ሀሳብ እንዳለ ሆኖ ሁሉም በአብዛኛው አሜሪካ የሚደገፈው ሆኖ ነገር ግን ችግሩ እንዴት ተከሰተ? ችግሩ እንዴት መጣ? ማተጎዳ በቻይናና በአሜሪካ ጥል ስንል የአሜሪካ ቢዝነስ ኢንትረስቶች በጣም በጣም ተጎድተዋል። መልሰው ነው ራሳቸው ይህንን ነገር ለማስተካከል እንደገና ወደ ቻይኖች ቀርበው ማስተካከያ ያደረገበት። ግን ይሄ ማስተካከል ሲደረግ ብዙ ቢሊዮን ዶላር አሜሪካ ካጣች በኋላ ነው እና ይህን ይህንን ዘለው በጠቋሚ ነገር እንዲያርገናል እንዲያርገናል የሚል ሁኔታ ነው ያየሁት። አቶ ሰለሞን እና ትኩረታቸው ንግግራቸው ማሊያነተኩሮ ሲባል ፓወር ቤዝ አለ የራሳቸው ደጋፊዎች እዛ ላይ ያተኮረ ይመስላል። ነገር ግን ስቴት ኦፍ ደ ዩኒየን ሁልጊዜ ማተኮር ያለበት ምንድን ነው? አሜሪካንን ሁሉንም፣ ተቃዋሚውንም፣ ደጋፊውንም፣ የሚሳተፈውንም፣ የማይሳተፈውንም፣ ሁሉንም በመልክ በመልኩ አድሬስ የማድረግ ሁኔታ እና ሁሉም በእኩልነት ያየ አገርን እንደ ሀገርነት የሀገሩ ፕሬዚደንት ናቸው። የሀገር ፕሬዚደንት ሲሆኑ ደግሞ ሁሉን መወከል አለባቸው። በዛ አኳያ መልስ እያገኘ ይህን እንዲ እንዲ ለማድረግ አቅርጄ ይሄ ተግባር ላይ ውሏል፣ ይሄ ላይ መሰናክል ይገጥመናል፣ እዚ ላይ ደክመናል፣ ይህን ሞከለን ሳያሳካ ቀርቶ በዚህ ተክተናል፣ በሚል መልክ ነው የአሜሪካ ፕሬዚደንቶች እስካሁን ሲያደርጉ የነበረው፣ እና አዎንታዎች ላይ ትኩረት የማድረግ አይደለም። ፕራዮሪቲ ፕራዮሪቲ ይህን አረኩና በቅጽል መልክ እንዲህ አድርገናል ግሬስ እንዲያርገናል እንዲያርገናል ቆንጆ ነው፣ ግሩም ነው፣ ግሩም ነው የሚል መልእክቶች ጎላ ብለው ይሄን የእሳቸው ስታይል ነው በዛ መልክ ነው የቀረቡት እና በዛ አኳያ ነው ማየው። እስቲ የራሳችሁን ግምገማ ደግሞ እዚህ ጋር እንድትሰጡኝ ይፈልጋለሁኝ። ፕሬዚደንቱ ቁጥሮች እየጠሩ ነው ሲናገሩ የነበረው ጌታ አካባቢ ለውጥ እንዳመጡ ነው በዝርዝር ሲናገሩ የነበረው እናንተ ስትመለከቱት ከዚያ አኳያ የትራምፕ አስተዳደር ፕሬዚደንት ትራምፕ ወደ ዋይት ሀውስ ከገቡ ወዲህ አሜሪካ የምትገኝበት ሁኔታ ስቴት ኦፍ ዘ ዩኒየን ምንድን ነው ብላችሁ ታስባላችሁ? እንደ ባለሙያ እዛ ከመሄዳችን በፊት ሰለሞን ትንሽ ሙያም ስለሆነ ይሄ ፕሪ ኤግዚስቲንግ ኮንዲሽን የሚሉትን ትንሽ የጤናውን ፈልጌ ነበር የጤናውን እና ፕሬዚደንት ትራምፕ የተናገሩት ምናልባትም ትክክል እንዳልሆነ ለማሳየት ፈልጌ ነው። አንደኛው ኢንዲቪዥዋል ማንዴት የሚሉት ነገር ነበር የሚሉት እሱን ያፈረሰው ትረምፕ ነው። ኢንዲቪዥዋል ማንዴት ማለት እንደምታውቁት ሁሉም ሰው ጤነኛም ሰው የጤና ኢንሹራንስ እንዲገዛ ማስገደድ ማለት ነው። ከዛ በኋላ በዛ በተገኘው ገቢ ይሄ ፕሪ ኤግዚስቲንግ ኮንዲሽን ያላቸውንም ሰዎች የጤና ኢንሹራንስ እነሱን መሸፈን ማለት ነው። ይሄንን በአንድ በኩል ካፈረሰ በኋላ ፕሬዚደንት ትራምፕ ኢንሹራንስ መግዛት አሁን ግድ አይደለም። በኦባማ ኬር መሰረት ግን ግድ ነበር። ይሄንን ያደረገው ትራምፕ ነው። እንደገና አሁን ተመልሶ ፕሪ ኤግዚስቲንግ ኮንዲሽን ከበር አደርጋለሁ ሲል ትንሽ የሚታመን አይደለም። ሁለተኛው ደግሞ ይሄ ቀረጥ፣ ታሪፍ የሚሉት እሱ ትረምፕ ሲናገር ቅድም ምንድን ነው ያለው? ቻይናን ያስተካከልኩት በታሪፍ ነው እንደማለት እንደዛ አይነት አነጋገር ነው የተናገረው። እኔ ባልሆን ኖሮ ቻይና ልክ እንደ ድሮው አሜሪካን ትበዘብዝ ነበር። እኔ ነኝ መጥቼ አቁሙ ብዬ ያስቆምኩት ይሄንን ደግሞ ያደረግኩት እነሱ እቃ ላይ አሜሪካ የሚመጣ እቃ ላይ ዋጋ በመጨመር ነው እና አሜሪካን ብዙ ገንዘብ ሰብስባለች ብሎ ብዙ ጊዜ ይናገራል ትራምፕ እና ይሄ ደግሞ እዚህ ስቴት ኦፍ ዩኒየን ላይ የተደረገው እና መሬት ላይ ያለው በጣም የተለያየ ነው። መሬት ላይ የአሜሪካን ከሬዎች በጣም በጣም እየተጎዱ ነው። በአሁኑ ጊዜ ግን ያንን ፕሬዚደንት ትራምፕ እንደ ጥሩ ነገር አድርጎ ነው ጨረፍ አርጎ ያለፈ። ሌላው ደግሞ ስቴት ኦፍ ዩኒየን በጠቅላላ እንዴት ታላችሁ፣ እንደዚህ እንደዚህ ብሏል የተባለው፣ ሁልጊዜ እንደዛ ነው የሚባለው። አሁን ያለፈውን ዓመት ስሰማው ነበር ዛሬ እና ብዙ አሁን ዛሬ የተናገረው እዛ ላይ የተናገረውን ነበር። ለምሳሌ ስለ ሴቶች ባለፈው ዓመትም እንደዚህ ያደርጋለሁ ብሎ የተናገረውን ደግሞ ዘንድሮም ተናግሯል። እና ምንድን ነው እኔ እንደመስለኝ ማለት ማድረግ የፈለጉት ይሄ ፕሬዚደንት ኢምፒች የተደረገው ልክ ዛ ቆሞ በተናገረበት አዳራሽ ውስጥ ነበር እና ኦረዲ ተከሷል። የእሱ ጉዳይ ሴኔት ውስጥ ነው እየታየ ያለው እና የሚያስፈልገውን ነገር በሙሉ እናርግ። የትራምፕን የሰውነት ቋንቋ ስታይ ኢምፒች የሆነ ወይንም የተከሰሰ ሰው አይመስልም። እንዲያውም የናቃቸው ነው የሚመስለው። እንደ ናንሲ ፔሎሲም የተናደዱትም ለዛ ይመስለኛል እነሱ የሰሩትን ነገር እንደ ትንሽ አሳንሶ እሱ ራሱን አገዝፎ ነው ያቀረበውና ያ ደግሞ ዲሞክራቶችን በጣም አናዷል። እኔ እንደሚመስለኝ ፕሮፌሰር መሐመድ እርሶ እንደ ምጣኔ ሀብት ምሁር እንዴት ነው የሚያዩት የዩናይትድ ስቴትስን የአሁኑ ሁኔታ በእርግጥ ፕሬዚደንቱ እንዳሉት ጠንካራ ነው ወይስ አይደለም? በኢኮኖሚ ብቻ ትራምፕን ጀጅ ማድረግ ካስፈለገ ፖይንት አለው። ትራምፕ ራሱ ተናግሮታል። እኔን ከፈለጋችሁ እኔን ጥሉኝ፣ ግን ኪሳችሁን አጠሉም አይነት አነጋገር ብዙ ጊዜ ይናገራል ትራምፕ እና ኢኮኖሚን የምንገመገምበት ቁጥሮች አሉ። ለምሳሌ የስራ አጥነት ቁጥር አለ። በእነዚህ በእነዚህ ሁሉ ታይቶ ፕሬዚደንት ትራምፕ በመጣኔ ሀብቱ አያያዝ ከታዩ ኤ ያገኛሉ ብለዋል። ፕሮፌሰር መሐመድ ጣሂሮ በሌሎችም ጉዳዮች ላይ ውይይቶችን አድርገናል። በፌስቡክና በዌብሳይታችን ላይ ይገኛል፣ ሙሉ ተመልከቱት። ወደ ተከታዩ ዝግጅት እናልፋለን። ሐኪሙን ይጠይቁ ኮሮና ቫይረስ ነው የዛሬው የሐኪሙን ይጠይቁ ዝግጅት በፍጥነት እየተዛመተ ነው አሳሳቢነቱም እየጎላ ነው ዓለም አቀፍ ገጽታውንና ወረርሽኙን አስመልክቶ በኢትዮጵያ ውስጥ ያለውንም ሁኔታና ዝግጅት ይፈትሻል ሐኪሙን ይጠይቁ ዶክተር ሊያ ታደሰ የኢትዮጵያ ጤና ጥበቃ ሚኒስትር ደኤታ እንዲሁም ዶክተር ዳውድ ሰይድ ሲራጅ በዊስኮንሰን ዩኒቨርሲቲ የተላላፊ በሽታዎች ሕክምና ፕሮፌሰር ተጋብዘዋል አሉላ ከበደን ያነጋግራቸው። ዶክተር ሊያ ታደሰ፣ ዶክተር ዳውድ ሰይድ ሲራጅ እንግዶች፣ በቅድሚያ ሁለታችንም ለጊዜያቸው አመሰግናለሁ። የቅርብ ጊዜውን ትኩስ መረጃዎች በማስቀደም ልንደርደር። በቻይና መውጫ መግቢያው በተዘጋባቸው ከተሞች ከ60 ሚሊዮን በላይ ሰዎች ባሉበት እንዲቆዩ ተደርገዋል። በዓለም ዙሪያ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር ከ24,000 በላይ ሲደርስ ባለፉት 24 ሰዓታት ውስጥ ብቻ ያ ቁጥር ከ3,000 ሺህ በላይ ጨምረዋል በዓለም ዙሪያ ያለውም ስርጭት ያንኑ ያህል እየገዘፈ ነው እስካሁን በ25 ሀገሮች ውስጥ ለቫይረሱ መጋለጣቸው የተረጋገጡ ሰዎች ተገኝተዋል ለህልፈት የተዳረጉት ሰዎች ቁጥርም በእጅጉ በማሻቀብ ላይ ነው በአጭሩ እጅግ አሳሳቢና አጣዳፊ ሁኔታ ከስተዋል ዶክተር ዳውድ ከእርሶ ልጀምር ለመሆኑ ዓለም የዚህን ገዳይ ወረርሽኛ አጣዳፊ ስርጭት እንዴት እየመከተች ነው እስኪ ዓለም አቀፉን ገጽታ በሚመረምሩበት እንንደርደር። አመሰግናለሁ አሉላ። እንደምታየው ይሄ ወረርሽኝ በጣም በፍጥነት እየተዛመተ ያለ ነው የሚመስለው። ቁጥሩ ከቀን ወደ ቀን በጣም እየጨመረ ነው ያለው። አሁን ትናንትና ማታ ሪቪው አድርጌ ወደ አስራ ስምንት ሺህ የነበረው ጠዋት ደግሞ ስነሳ ከሀያ ሺህ በላይ ኬዞች ነው ሪፖርት የሆኑት። ወደ ሶስት መቶ የሚሆን ሰው አልፈዋል እርግጠኝነት ማወቅ የምንችለው ያለ ነው ከኖርማል ፍሉ ከምንለው ኢንፍሉወንዛ ከምንለው ህመም ጋር ስናወዳድረው ሁለቱም ቫይረሶች ስለሆኑ የመተላለፍ አቅሙ በጣም እየጠነከረ ሆኖ ያገኘ ነው። ባለፈው ውይይታችን ዶክተር ዳውድ በተለይ ከሰው ወደ ሰው የመተላለፍ እድሉና ለቫይረሱ የተጋለጡ ሰዎች ምልክት ከማሳየታቸው በፊት የማስተላለፍ እድል መኖሩ የስርጭቱን ፍጥነት ወይም አደጋውን ከፍ ሊያደርገው እንደሚችል ተነጋግረን ነበር። በዚያ ሁኔታ ውስጥ የተለወጠ ነገር አለ? ከአንድ ሰው ወደ ሌላ የሚተላለፍበትን ሁኔታ ይበልጥ እንዲስፋፋ ያደረገበት የተለየ ምክንያት ይኖር ይሆን ከቀደሙ አስተያየቶ በተጨማሪ? አዎ እዚህ ላይ አክቹዋሊ ጥሩ ዜና ነው ያለው ይሄ ሰዎች ምልክት ሳይኖራቸው ወደ ሌላ ሰው የማስተላለፍ እድል አላቸው ተብሎ ኢንፎርሜሽኑ ለሁሉም ተለቆ የነበረው ከጀርመን መጣ አንድ ጥናት ነው ኒው ኢንግላንድ ጆርናል ኦፍ ሜዲሲን የሚባል በጣም የተከበረ ህክምና ጆርናል አሜሪካ ውስጥ የሚታተም በጣም አስቸኳይ ከመሆኑ የተነሳ ወዲያው ታትሞ ነበር ትናንትና ግን የወጣው ኢንፎርሜሽን እንደሚለው አክቹዋሊ የኢንፎርሜሽን ስህተት ነበረው ሳይሳብም አይቀርም እንዳውም ምልክት ሳይኖራት አስተላለፈች የተባለችው ሰው እንደገና መልሰው ሄደው ሲያደርጉ ምልክት ነበራት። ነገር ግን ሌሎች ሰዎች ምልክት እንዳላት አላወቁም ነበረ ነው ነገሩ። እና ይሄ በጣም ጥሩ ነገር ነው፣ አዲስ ነው። ህመሙ ግን የምታገናኘው ክር አሁን የተበጠሰች ትመስላለች። በሽታው ምልክት ሳያሳይ ህመም ያሳለፈ ሰው አሁን ዶክመንት ዲሆነ በዚህ ሰአት የለም የለም አንድ ነበረ ሪፖርት የተደረገው እሱም አሁን የዓለም የጤና ክፍልም ኒው ኢንግላንድ ጆርናል ኦፍ ሜዲሲንም የዚህን ኢንፎርሜሽን ምንጭ እርግጠኛነቱን አሁን ሙሉ ለሙሉ እያጣሩ በዚህ አንድ ቀን ሁለት ቀን ውስጥ ጽሁፍ ያወጣሉ። ማረጋገጫው ይወጣል። መልካም፣ ይሄ በእርግጥም መልካም ዜና ነው። አሳሳቢነቱን የመቀነስ እድል ይሰጣል ብሎ ማሰብ ይቻላል። ሌሎች ጥያቄዎችን አነሳለሁ። በቀጥታ ወደ አዲስ አበባ ልሻገር። ዶክተር ሊያ ይሄ አሳሳቢነቱ የጎላ የህመም አይነት በኢትዮጵያ ውስጥ ያን ለመቆጣጠር እየተደረጉ ያሉትን እርምጃዎች እንደው በአጭሩ በማየት ብንጀምር። ተጠርጥረው በማቆያ ሰዎች ስለመኖራቸው ዘግበናል። የኢትዮጵያ አየር መንገድ ደግሞ ይልቁንም ወደ ቻይና በርካታ በረራዎችን የሚያደርግ ትልቁ የአፍሪካ አየር መንገድ እንደመሆኑም አሳሳቢነቱ ከፍ ያለ ነውና በምን ደረጃ ላይ ይገኛል ኮሮና ቫይረስን የመከላከሉ ስራ በአሁን ሰዓት? እሺ፣ ያመሰግናለን። ባለፈውም ሲገለጽ እንደነበረው ለመከላከል የሚደረገው ስራ በተለያየ አቅጣጫ ወይም በተለያየ ደረጃ ነው። በዋነኛነት አየር መንገድ ላይ ከሚሰራው ስራ ይጀምራል። ምንም እንግዲህ በየእለቱ የማጠናከር ስራም እየተሰራ ነው። በዋነኛነት እንግዲህ ስክሪን የሚደረገው ያው ሁሉም ጋር እንደሚደረገው ቴምፕሬቸር ወይም ሙቀት በመለካት ነው። ሁሉም መንገደኛ የሚለካ ቢሆንም የትኛውም አየር መንገድ የመጣ የትኛውም መንገደኛ ኢንተርናሽናል የሆነ ሎካሉ በእነዚህ ተርማል ስካነሮች የሚያልፍ ቢሆንም በተጨማሪ ደግሞ ከቻይናና ከሌሎች በሽታው ከታየባቸው ሀገሮች የሚመጡት ደግሞ ተጨማሪ የሆነ አንደኛ ዝርዝር የሆነ መረጃ ሞልተው እንዲገቡ ነው የሚደረገው። በሁለተኛ ደረጃ ተጨማሪ ደግሞ የሙቀት መጠናቸውን የመለካት ስራ በተጨማሪ ሁኔታ ይሰራል። በየእለቱ እንግዲህ ይህንን ለማጠናከር ሴፍ ለማድረግም ከኢትዮጵያ አየር መንገድና ኤርፖርቶችና ሲቪላሬሽን ጋር የተለያዩ ስራዎችም እየተሰሩ ነው። ለምሳሌ ከቻይና የሚመጡ መንገደኞች በተቻለ መጠን ትራፊኩ ለብቻ እንዲሆን የማድረግ ስራ እንደዚህ ይሰራል። እዛው ያለው የጤና ቡድን እንግዲህ ይሄንን ሁሉ ስክሪኒንግ ይሰራል። ኤኒ ሙቀት ያለው ሰው ካለም ወደ ተዘጋጀው አይዞሌሽን ስፍራ ይወሰዳል። ነገር ግን አሁን ባለው ብዙ መንገደኞች ትራንዚት የሚያደረጉና ተመልሰው የሚወጡ ቢሆኑም ወደ አገር አስከብተው ደግሞ የሚቀጥሉትን ደግሞ በተሞላው መረጃ መሰረት ክትትልም በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ባለው ናሽናል ፐብሊክ ሄዝ ኢመርጀንሲ ማኔጅመንት በምንለው ቲም ክትትል ይደረጋል። በክልሎችም ባለው ግን በዋነኛነት በናሽናሉ በተለይ በስልካቸው ጥሪ እየተደረገ ያሉበት ሁኔታ ቼክ የማድረግ በተቻለ መጠን ሲቻል መጀመሪያ ካ በተለይ ቁጥራቸው ትንሽ በነበርበት ሰዓት በተለይ ከውሀን ይመጡ ካሉ ጠበቅ ያለ ክትትል ይደረጋል። አሁን በአብዛኛው ያው ቻይናም ሎክዳውን በማስንጓ ከውሀን ይመጣ ብዙ አይገኝም። የሚገኙም ካሉ እነሱን አይዞሌት የማድረግ ዲሲዥን ወስደንም እየተንቀሳቀሱ ለይቶ ማቆያ ቦታ ነው እየገለጹ ያሉት። ልክ ነው፣ ልክ ነው፣ ለይቶ ማቆያ ቦታ እንዲቆዩ ለአስራ አምስት ቀን ማለት ነው። ያለፉት እንግዲህ አስር ቀናት እንደዚህ በሚደረገው ክትትል ውስጥ ከውሀን የሚመጣ መንገደኛ በጣም ጥሩ አናሳ ነው። ይህንንም አክቸዋሊ የወሰነውን በቅርብ ነው። ነገር ግን ምልክቱ ካለባቸው ግን ሁሉም ለይቶ ማቆያ ውስጥ ይገባል። በአሁኑ ሰዓት ባለፈው እንደገለጸው አራቱ የነበሩት ውጤታቸው ኔጌቲቭ ሆኖ ወጥተዋል። ያው በጤንነታቸውም ጥሩ ነው። በአሁኑ ሰዓት ግን ትላንትና በተደረገው መግለጫ አራት ሰዎች በለይቶ ማቆያ ውስጥ ይገኛሉ። ሶስቱ አዲስ አበባ ላይ የሚገኙ አንድ በትግራይ የሚገኝ አራተኛም ደግሞ ማታ ትላንትና የተጨመራለን። እነዚህ አሁን ባላቸው ሁኔታ ያላቸው ምልክቶች በጣም መጠነኛ የሚባል ምልክት ነው ያላቸው የሳል ምልክቶች። ነገር ግን ያው ያንን እስከምናረጋግጥ ድረስ ለይቶ ማቆያው ይገኛሉ። ውጤቱን እንግዲህ እስክናገኝ ድረስ ገና አላወቅንም። ነገ ነው ውጤቱን እናገኛለን ብለን የምንጠብቀው። በምርመራ አልተረጋገጠም፣ ገና ምርመራ ተወስዶ በምልክት ብቻ ነው የቆዩት። እና ምርመራው ያው ሲመጣ ሲረጋገጥ ነው ምን ሊወጡ የሚደረገው ነጻ መሆኑ ከተረጋገጠ መልካም። ዶክተር ሊያ እስካሁን የምርመራ ናሙናውን ወደ ውጭ ሀገር በመላክ ነው ውጤቱን የምታረጋግጡት። ከችግሩ አጣዳፊነት አንጻር ግን ምርመራውን በሀገር ውስጥ ለማካሄድ ምን ያህል እድል አለ? እስካሁን የተደረገ ጥረት ይኖር ይሆን? ያንን ምርመራ እዚሁ ለማድረግ ባለፈው ሳምንታት ጀምሮ ብዙ ሙከራ እያደረግን አሁን እንግዲህ በነዚህ ሁለት ቀናት ውስጥ እንደዚህ እንደምናገኝ ተስፋ አድርገናል። ምክንያቱም ይሄ እንትን ምርቱን በጣም ዲማንዱም ሀይ ስለሆነ በተለይ በቻይና በኩል ያለው ዲማንዱም ሀይ ስለሆነ ለሀገሮች አፍሪካ ውስጥ ራሱ ቂት ሀገሮች ነበሩ ቴስት የሚያደርጉት በዛ አፍሪካ ና ሴኔጋል ነበር። ትናንት ናይጄሪያ ጀምሯል። ስለዚህ አሁን በዚህ ሁለት ቀን ውስጥ እናገኛለን ብለን እናስባለን። ያ ደግሞ የምናደርገውን የክትትልና ስክሪኒንግ ስለሚያጠናክርልን የተሻለ ይሆናል። ከዛ በተጨማሪ ያው እንግዲህ እነዚህ ለይቶ ማቆያ ቦታዎችን የማስፋትና በሽታው ከተከሰተና ከፍተኛ ደረጃ ምን ደግሞ ከተገኘ ጽኑ ህሙማን ማከሚያዎችን ደግሞ አሁን ለጊዜው በሁለት ሆስፒታሎች ተዘጋጅተዋል። እንደ አስፈላጊነቱን የማስፋት ስራም ደግሞ ኦልሬዲ ይጀምረናል። መልካም። እስኪ ተለቆ ወዳለው ሁኔታ እንሂድ። አሳሳቢነቱ የመጨመሩን ያህል ዝግጅቱ እየተጠናከረ የሄደውን ያህል የቀነሰ አደለም። ገና ከፍታውን በመጨመር ላይ ያለ ህመም እንደመሆኑ አነጋጋሪ ጉዳዮች እየተሰሙ ነው። በቻይና ዓለም አቀፍ ቴሌቪዥን ኔትወርክ ከትላንት በስቲያ የወጣ መግለጫ የኢትዮጵያ አየር መንገድ በረራውን አላቆምም አለ የሚል አይነት ርዕስ የያዘ መግለጫ ወጥተዋል። የአየር መንገዱ ሲኢኦ አቶ ተወልደ ገብረ ማርያምም የዓለም ጤና ድርጅትን መመሪያ እየተከተልን ነው፣ የሚያስቁምን ምክንያት የለም የሚል ማስተያየት ሰጥተዋል። ይሁንና በብዙ አገሮች ግን በረራዎች የቆሙ መሆናቸው ይታወቃልና፣ እንዴት ነው ይሄንን ማስረገጥ የሚቻለው? አንድ እድል ነው ያለን የኢትዮጵያ እውነት ለመናገር እንዳይገባ መከላከል ካልቻል አንድ የኢትዮጵያ ውስጥ ይሄ ህመም ከገባ ባለሙያውን ከብዙ አስቸጋሪ አይደለም ግን የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ አንድ እድል ነው ያለን። ይሄ በሽታ ሁኔታ እየጨመረ መሄዱና አሁን ባለበት ደረጃ በየሀገሩ ያለው ሁኔታ ለሁሉም አሳሳቢ ነው። የበሽታውም ሁኔታ አለመታወቅ እና የተለያዩ ሀገሮች ደግሞ ያንን የመቋቋም አቅም ጠንካራ አለመሆን እንደኛ አይነት ሀገሮችም ለሁላችንም አሳሳቢ ጉዳይ ነው። አድማጮች የኢትዮጵያ አየር መንገድ መውሰድ አለበት የሚባለውን እርምጃ አስመልክቶ የአየር መንገዱንም ባለስልጣናት የምናገኝበትን ጨምሮ እንግዶቼ ዶክተር ዳውድ እና ዶክተር ሊያ ሰጧቸውን መልሶች በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶቼን ዶክተር ሊያ ታደሰንና ዶክተር ዳውድ ሰይድ ሲራጅን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችው ሶሎሞን አባተንኝ። ንጉሱ ታምሬ ፕሮግራሙን መርቷል። አብራችሁን ስለቆያችሁ ከልብ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ጤና ይስጥልኝ።